የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እኛ ምንሸጠው ስራዋን ይሉታል። ለተለያዩ አይነት ዲዛይን አድርገን ወገብ ላይ ማሰር የምትችላቸው ኢትዮጵያ ፊደል ያለበት አለን። የኢትዮጵያ ባንዲራ ያላቸው በፊት በቦማር ላይ ዲዛይን ነበር የምንሰራ። አሁን ግን የራሳችን ንጉሶቻች ምን እንደሰሩ ታሪክ ለማስተዋወቅ ለህጻናቶች ማስተማሪያም ይሆናል። እንዲሁም ለቤት ጌጥም ይሆን ዘራፍ ዘራፍ ተሰማ ጋር ነው አይዲ ከሃይስኩል መጣ ይሳ ነበረ ዘራፍ ዳካ መደክሳ ሄልት ሰርቪስስ ይባላል ወይም ኤም ኤች ኤስ ለኢትዮጵያም እየተመላለስኩ ይህንን ችግሮች በማይበት ጊዜ ይሄንን ነገር እንድገፋበት ና ህዝቤን የማገለብል ግበት ማገኝበት መንገድ መስሎ ስለታየኝ እና የሚያስፈልግ ነገር መስሎ ስለታየኝ በዛ ቀጥየበታለሁ። ከሳምንቱ ትዕይንት ድምጾች ውስጥ ናቸው። ሰላሳ አንድ ቡድኖች፣ ብዙ ሺህ ኪሎ ሜትሮች፣ አያሌ ሺ ኢትዮጵያውያን፣ ቀለም ብዙ ትዕይንቶች። ሰላሳ ሁለተኛው ዓመታዊ ኢትዮጵያውያን የእግር ኳስና የባህል ትዕይንት ዘንድሮም ኢትዮጵያውያንን ከያሉበት አሰባስቧል። ክረምቱ ግም ሲል ይንደረደራል። ንጉሴ አክሊሉ በዛሬው ጉትግጥም የተሰኘ ዝግጅቱ ሌሎች በርከት ያሉ ቅንብሮችንም ይዘናል። የአክብሮትና የናፍቆት ሰላምታችን እናስቀድም መሆኑን እንደምናመሻችሁ እንደምንሰነበታችሁ፣ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች ከዛሬ እሁድ ሰኔ 28 2007 ዓመተ ምህረት ዝግጅታችን ጋር የቴክኒክ አቀናባሪን ቴሌላይም ባክን ይዤ የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ ዛሬ የለም ከረፍት መልስ። ታዲያ በቀጣዩ የራዲዮ መጽሔት ታገኙታላችሁ። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንደምናመሻቸው አድማጮቻችን፣ ዜናውን የማነብላቸው አዳኝ ፈሳዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከቅርብ ጊዜያት ወዲህ ከኢራን ጋር የኒክሌር ፕሮግራም ስምምነት ላይ ለመድረስ በቪየና ሲደረግ የቆየው ጥረት ሐቀኛ መሻሻል ታይቶበታል፣ ይሁንና ተደራዳሪዎቹ በብዙ ወሳኝ ነጥቦች ላይ መድረስ ያለባቸው ደረጃ ላይ ገና አልደረሱም ብለዋል። ዩናይትድ ስቴትስ ከኢራን ጋር ጥሩ ውል ብቻ ነው ለማድረግ የምትፈልገው ካልሆነ ግን ቢቀር ይሻላል ሲሉም አክለውበታል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ተደራዳሪዎቹ ወገኖች ይህን ያክል ወደ ስምምነት ተቃርበው አያውቁም ካሉት ጋር ጆን ኬሪ እንደሚስማሙ አምነዋል። ይሁንና ገና ብዙ ያልተፈቱ ነገሮች አሉ ብለዋል። የስድስቱ ተደራዳሪ ሀገሮች የውጭ ጉዳይ ሚኒስትሮች ለመጪው ማክሰኞ ካስቀመጡት ቀነ ገደብ በፊት ከኢራን ጋር ሊደረግ ስለሚችል ስምምነት የመጨረሻ ግፊት ለማድረግ ወደ ቪየና እየተመለሱ ነው። ግሪስ ውስጥ ከአስራ ዘጠኙ የዩሮ ገንዘብ ተጠቃሚ ሀገሮች በአባልነት ለመቀጠል ወይም ላለመቀጠል፣ እንዲሁም በሀገሪቱ የኢኮኖሚ መጻኢ ዕድል በሚወስነው ጉዳይ ላይ ሲካሄድ የዋሉ የህዝበ ውሳኔ ምርጫ አብቅቷል። ውጤቱ በቀጣዮቹ ሰዓታት ውስጥ ይታወቃል ተብሎ ይጠበቃል። የህዝበ ውሳኔው ምርጫ ከመካሄዱ በፊት የተደረጉ ሁለት የድምፅ መለኪያ ሰንጠረዦች እና ሶስት ጥናቶች ተጨማሪ ብድር ለማግኘት ሲባል ዓለም አቀፍ አበዳሪዎች ያቀረቡትን ተጨማሪ የቆጠባ እርምጃን ግሪኮች በጥቂት አብላጫ እንዳልተቀበሉት ያመላክታሉ። የግሪስ ጠቅላይ ሚኒስትር አሌክሲስ ሲፕረስ ህዝቡ አሉታዊ ድምፅ እንዲሰጥ ሲቀሰቅሱ፣ መንግሥት ከአበዳሪዎች ጋር የተሻለ ድርድር ለማድረግ ያስችለዋል ብለው ነበር። የአውሮፓ መሪዎች ግን ግሪኮች አሁንም አይሆንም የሚል ድምፅ ከሰጡ ሀገሪቱ ከኢሮ ቀጠና በመውጣት ከአውሮፓ ጋር የፖለቲካ ፍች ለማድረግ ፈልጋለች ማለት ነው፣ ባያሽ ናቸው። ግሪስ ባለፈው ሳምንት የ1.8 ቢሊዮን ዶላር እዳ ለዓለም አቀፍ የገንዘብ ድርጅት መክፈል እንዳቃታት የሚታወቅ ነው። የናይጄሪያው ፕሬዚደንት መሐመዱ ቡሃሪ ሙስሊም ማህበረሰብ ጽንፈኛው እስላማዊ ቡድን ቦኮ ሐራም የሚያካሄደውን ግድያ እንዲያወግዝ ጥሪ አድርገዋል። ፕሬዚዳንቱ ትላንቴን ያቀረቡት የሮማዳን ወር ከተጀመረበት ጊዜ አንስቶ በቦርኖ ክፍለ ሀገር የአጥፍቶ መጥፋት ጥቃት እየተባባሰ ከሄደ በኋላ ነው። ፖሊስ እንደሚለው ቦኮ ሐራም በቅርቡ ከማይዱጉሪ ከተማ ወጣ ብሎ በሚገኝ ቦታ ላይ ጥቃት ከከፈተ በኋላ ከዛ የሸሹ በነበሩት ሰዎች መሃል አጥፍቶ ጠፊ ሴቶች ቦምቦች አፈነዱ። ዛባር ማሪ በተባለው መንደር ባለፈው አርብ በተካሄደው ጥቃት በርካታ ሰዎች እንደተገደሉ ባለሥልጣኖች ተናግረዋል። በሌላ ዜና ደግሞ የአንጋፋ ሙስሊሞች ብሔራዊ ሊቀመንበር መንግሥት ግጭቱን ለማርገብ ከቦኮ ሐራም ጋር የመደራደር ሐሳብ እንዲያቀርብ መክረዋል። የናይጀሪያ ፕሬዚደንት ቃል አቀባይ ከአማጽያኑ ጋር መደራደሩን እንደማይጠሉ አስታውቀዋል። በዩናይትድ ስቴትስ የሚመራው ጥምረት ትላንትናና ዛሬ በምስራቅ ሶሪያ ባካሄደው የአየር ጥቃት በትንሹ 23 እስላማዊ አማጽያን ተገድለዋል፣ በርካታ እንደቆሰሉ ታውቋል። ጥምረቱ ዛሬ ማለዳ ባወጣው መግለጫ የአየር ድብደባው ኢላማ ያደረገው በራካና አካባቢ እስላማዊ መንግስት ነኝ የሚለው ቡድን መጓጓዣ መስመር አድርጎ የሚጠቀምባቸው ቦታዎች እንደሆነ ገልጿል። የጥምረቱ ቃል አቀባይ ሌተና ኮሎኔል ቶማስ ጊለራን የአየር ድብደባ የተካሄደው አማጺያኑ በመላ ሶሪያና በኢራቅ ወታደራዊ አቅርቦቶችን ለማንቀሳቀስ ያላቸውን እድል ለመንፈግ ነው ብለዋል። የሞቱት ሰዎችን ቁጥር ያወጣው ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሶሪያ የሰብአዊ መብት ቡድን ነው። ከጽንፈኛው አማጺ ቡድን ጋር የተሳሰረ ድረገጽም የአየር ድብደባ እንደተካሄደ ገልጾ አስር ሰዎች ተገድለዋል በርካታ ቆስለዋል፣ ይላል አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አልሞታለኝም በስራው ላይ ልፈላሰፍ ቅኔ ልቀኝ ግጥም ልጽፍ ቸኩይ ያለሁ አልሞት ብሎኝ የማደንቀው ሰው ነበረኝ። ሳይሞትማ ሳይቀበር ስሙን ማንሳት እሱን ማክበር መስሎ ታይቶኝ ልምድ መስበረ የማደንቀው ሰው እያለኝ ልጽፍለት ግን ቸገረኝ። አቤት እውቀት አይቁመና ብልህ ደፋር፣ ቆራጥ፣ ጀግና ሃይማኖቱን አጠንካሪ ደግ፣ ለጋስ ሰው አክባሪ ብዬ ልለው ቸኩይ ያለሁ አልሞት ብሎኝ ታሞ ያየሁ ዛሬ ቢያጣ ዛሬ ቢርበው በቁም ሆኖ ከምረዳው ከማከብረው ከማደንቀው እደርሳለሁ። ሲሞትልኝ ከምድር በታች ሲውልልኝ ያን ጊዜ ነው ስሙ ገኖ የሚነሳው እሱን ሆኖ የብዕር ጫፍ የሚመዘዝ እንባ ሚረጭ የሚተከዝ ሚጻፍለት የሚደነቀው ታሪክ ገኖ የሚነበበው ገንዘብ ከኪስ የሚሳበው ለሟች በድን አካሉ ነው። ያና ይቼ ልምዳብቶኝ የቆየ ወግ አንቆ ይዞኝ የማደንቀው ሰው እያለኝ እንዳላደንቅ አልሞታለኝ። ማስታወሻነቱ በሀገራችን ላሉና ለነበሩ እውቅና ታላላቅ ሰዎች ይሁን። አልሞታለኝ። የሰዩድኑ አድማጫችን ወለ ላይ ባደረሱን የሳምንቷ ምርጥ ግጥም የዛሬ ሰኔ 28 27 የራዲዮ መጽሔት ዝግጅታችንን ጀምረናል። ወለ ላይን እናመሰግናለን። ታዋቂ ድምፃውያን ዘንድሮ በአሜሪካ አመታዊ የስፖርትና የባህል መድረኮች ከታዳሚዎቻቸው ጋር አልተገናኙም። የበዙት ነጠላ ዜማዎቻቸው ግን በናፍቆት ለጠበቋቸው ጆሮዎች መድረስ ችለዋል። በምሽቱም ቅዳሜ ስልት የአየር መስመሩን እናሟሽ። He Sasa አደዳውን ከተለቀቁት የቴዲ አፍሮ ነጠላ ዜማዎች አንዱን ኮርኩም አፍሪካን የሰማ ነው። ቴዲ እናመሰግናለን። ሰላሳ አንድ ቡድኖች፣ ብዙ ሺህ ኪሎ ሜትሮች፣ አያሌ ሺህ ኢትዮጵያውያን፣ ቀለመ ብዙ ትዕይንቶች ሰላሳ ሁለተኛው ዓመታዊ ኢትዮጵያውያን የእግር ኳስና የባህል ትዕይንት ዘንድሮም ኢትዮጵያውያንን ከያሉበት አሰባስበዋል። የሳምንቱን ትዕይንት ድምጾች እናስከተል። ወደ ደራው ገበያ ጎራን በል። በዋሽንግተንና አካባቢው የሚታወቅ አንድ የሙዚቃ ቤት በተከራየው ዳስ እጅግ ከፍ ብሎ የተለቀቀው ሙዚቃ ጨርሶ የሚያሰማ ባለመሆኑ ጮሆ እንዲነጋገሩ ያስገድዳል፣ አሊያም ለሌላ ጊዜ በቀጠሮ እንዲለያዩ። ለሁሉም ከአንድ ሁለቱ ጋር አጠር ያለ ምልልስ ወደምናደርግበት እንለፍ። ሁለት እህትማማቾች ዳስ ልውሰዳችሁ ማልበል ስሚሽን ተላፋጎስ የኢትዮጵያውያን የስፖርትና ባህል ፌዴሬሽን ያዘጋጀው ዝግጅት ላይ የተለያዩ እቃዎች የሚሸጡበት አካባቢ ነው ያገኘዋቸው። ምንድነው የምትሸጡት? እኛ የምንሸጠው ስራዋን ይሉታል፣ በተለያዩ አይነት ዲዛይን አድርገን ወገብ ላይ ማሰር የምትችላቸው የኢትዮጵያ ፊደል ያለበት አለን። እንደ የኢትዮጵያ ባንዲራ ያላቸው እንዲሁም የተለያዩ ንጉሶች ስዕል ያላቸው እኛ የራሳችን ነው ዲዛይን ያደረግናቸው። ሰውም የሚወደው ይመስለኛል። ለህጻናቶች ማስተማሪያም ይሆናል። እንዲሁም ለቤት ጌጥ የሚሆን ነው። ለነበሱት እንዲያነቡት ነው። ግድግዳ ላይ መስቀል ትችላለህ። እንደ አልጋ ልብስም መጠቀም ትችላለህ። በጣም የሚያማምሩ ታሪካዊ የሆኑ ፎቶግራፎች ያሉበት ዲዛይን እናያለን። የቪደሎቹ ናያለው በቀላሉ በማድረግ የሚችሉ ናቸው። ማን ነው ያን ሀሳብ የጠነሰሰው? እህቴና ሀሳቡን የጠነሰሰችው ዋዋ ሀጎስ ይባላለሁ። ኢትዮጵያ ነክ የሆኑ ነገሮችን እንደዚህ ዲዛይን አድርጎ መሸጥ፣ አረንጓዴ ቢጫ፣ ቀይ ማለት ነው። አሁን በፊት በኮማር ዲዛይን ነበር የምንሰራው። አሁን ግን የራሳችን ንጉሶቻችን ምን እንደሰሩ ታሪክ ለማስተዋወቅ በሚል ምን ዲዛይን አድርገን ለማስተማር ማለት ነው። ሰው እንዴት ነው ምላሹ? ምን ይመስላል? ብዙዎች ወደዋቸዋል። ቆንጆች ናቸው። በተለይ ሀሁ በጣም በብዛት የምንሸጠው ነገር ነው። ለልጆች ማስተማሪያም ነው። አምራልም፣ ለዲኮሬሽን ኦኬ እኔ የመጣሁት ከችካጎ ህላኬት ነው። የመጣችሁ ከችካጎ እቃ ጥራት ያህል አሻሻጣችሁ ለየት ያለ ነበረ። ለእኔ ያሁን ስትሸጪ ሌላ ነገር እንደሚያሳየኝ ነበረ። እንደዚህ ነው የምታመጫቸው። ትንሽ አገር ቤት እያለኝ ልምድ ነበረ። እናቴ አላት ሬስቶራንት፣ እና ከእሷ ጋር እሸጥ ነበረ። እሷ ቤት ሰራ ነበረና ልምዱ ስላለኝ በሱ መሰረት ነው። ዞር ዞር ብላቸው አይታቸዋል። አግኝታቸው ብዙ ቦታዎች አሉ። ምግብ ቤት የሚሸጡ አሉ፣ መጽሐፍ አሉ፣ የእርዳታ ሱቆች አሉ፣ የተለያዩ ጌጣጌጥ የሚሸጡ አሉ። ብዙ ብዙ እዛ ጋር ቅርጻ ቅርጽ የሚሸጡ ራሳቸው እያተሙ የሚሸጡ አሉ። እነሱን ወድጃለውኝ። አንዳንድ ለዚህ ጋር ደግሞ ስካርፍ የሚሸጡ ነው። ሁሉም ሰዓት እንደሚኖራቸው ተስፋ አድርጋለሁ።

አሁን ደግሞ ለየት ያለ የበጎ አድራጎት ስራ ወደምታስተዋውቀው የሕክምና ባለሙያ ዳስ ጎራን በለ። ልደት ሙለት አባላለም ምንም መደክሳ ሄልት ሰርቪስስ ይባላል ወይም ኤምኤችኤስ በእንግሊዘኛ ነጻረ ቃሉ እየነገርሽኛለሽ ነው። በእንግሊዘኛ ነው። መደክሳ ሄልት ሰርቪስስ ወይም ኤምኤችኤስ ይባላል። ምን ማለት ነው መደክሳ? ከሜዲክስ ወደ አዲስ አበባ የሚል ስታውስ ሀሳብ ስለነበረ ዲክስ ወደ አዲስ አበባ ብዬ ነው። ኦዌንስ ሜልስ ሜሪላንድ ውስጥ ነው ላለ ነው ወደ ዲሲ፣ ቨርጂኒያ፣ ሜሪላንድ አካባቢ የምሰጡት የአእምሮ ጤና አገልግሎት ለመስጠት እንደሆነ ነው ጽሁፋቸውን የተመለከትኩ። ምንድን ነው ድርጅት እንድታቋቁም እያደረገች፣ ምን አይነት አገልግሎት ትሰጣላችሁ? ይህንን አገልግሎት ለመስጠት የፈለግኩት በዚህ ፊልድ ውስጥ አስራ ሁለት አመት ሰርቻለው። ምንድነው ሙያዥ ስድስት አመት ሳይካትሪ ነርስ ሲን ጋር የሰራሁት ያለፈውን ደግሞ ስድስት አመት በሪሰርች በቢሄቪራል ሪሰርች ነው የምሰራው። ማስተር ሴ በፐብሊክ ሄልት ነው ግን ፎከስ ያራኩት በመንታል ሄልት ላይ ነው። የሚበልጠው ስራሽ የአእምሮ ጤና አገልግሎት ላይ ነው። የተለያዩ ተቋማት አሉ፣ በዚህ የአእምሮ ሕክምና የሚሰጡ በርግጥ ችግሩ አለ። ግን ምንድን ነው ይሄን አገልግሎት ወደ መስጠቱ ድገባ የተሻለ ነገር ረዳለ ብለሽ እንድታስብ ያደረገች አንደኛ ነገር ትምህርት ቤት ውስጥ ያለው በተለያዩ ሴክተር ውስጥ ትሬን በማደርግበት ጊዜ አስማሪዎቼ ሁል ጊዜ በአእምሮ ችግር ባላቸው ሰው ላይ ጥሩ አይነት መግባባትና ከሰው ጋር ባባትን እውቀት አለሽ ብለው ያበረታቱኝ ነበረ። በዛ ተቀብዬ ቀጠልኩበት። ከዛ በኋላ ደግሞ ወደ ኢትዮጵያም እየተመላለስኩ ይህንን ችግሮች በማይበት ጊዜ ይህንን ነገር እንድገፋበትና ህዝቤን ማገልገልበት ማገኝበት መንገድ መስሎ ስለታየኝ እና የሚያስፈልግ ነገር መስሎ ስለታየኝ በዛ ቀጥዬበታለሁ። እንደተረዳሁት ልደት እዚህ ዋሽንግተን ዲሲ አካባቢ ባሉ ኢትዮጵያውያን አካባቢ እንኳን የአእምሮ ጤና ችግሮች መኖራቸው ይታወቃል። አንዳንዶች ለከፋ አደጋ ወይም ችግር ይዳረጋሉ። አንዳንዶችም ለህልፈት ምናልባት፣ ቀደም ብልሽ እንዳልሽው ይህን ፍላጎት እዚያ ስትመጪ ልረዳ እችላለሁ፣ እዚህ ጋር ችግር አለ እንድት ያደረገች አጋጣሚ አለ? አዎ ብዙ ችግሮችን በኢትዮጵያ ማህበረሰብ ላይ ያለው ይህንን ችግር ደግሞ በፊት ለፊትና በግልጽ ማውራት እንደማንፈልግ ተገንዝቤ ያለው እና ይህንን ነገር መጀመሪያ አንድ ነገር ከማድረጋችን በፊት በግልጽ መነጋገር የምንችልበትን መንገድ እንዲፈጠር ሞከር ሙከራ ላይ ነኝ ያለው ከህክምና በኩል ሰዎች ሳይሸማቀቁ ሳያፍሩ የአእምሮ ጤና እንደ ማንኛውም የጤና ችግር መሆኑን አስበው እርዳታ እንዲፈልጉ፣ ቤተሰቦችም ሳይቸግሩ ወደሚፈለገው ቦታ እንዲወስዱ የሚያበረታታ አቅጣጫ ነው እየሞከርሻ ያለሽው? አዎ ልክ ነው። በጣም አመሰግናለሁ። በጣም አመሰግናለሁ። በመድረኩ በስፍራው የተመለከትናቸው በርካቶች ናቸው። ምርትና አገልግሎታቸውን የሚያስተዋውቁትም እንዲሁ በሚቀጥሉ ፕሮግራሞቻችን እንቃኛቸዋለን። ይህ ረዥም መንገድ የተጓዘ የኢትዮጵያውያን ዓመታዊ የስፖርትና የባህል ትዕይንት ላቅ ያለ ትርጉም አዝለው፣ ይህንኑ ጊዜና ቦታ አልመው የሚወጠኑ ስራዎችና ክንዋኔዎች፣ የወዳጅ ጓደኞች መፈላለጊያና መገናኛ፣ ሁሌም ታዲያ በቀላሉ የሚደረስበት ዓመታዊ ጉዞ አይደለም። በተለይም ካለፉት ጥቂት ዓመታት ወዲህ ውዝግቦች አልራቁትም። ሳምንቱ እንዴት አለፈ? የትኞቹ ተከናወኑ? የትኞቹ ሳይሳኩ ቀሩ? ካለፉት ልምዶች ምን ተወሰደ? የሳምንቱን ሂደት አጠቃላይ ሁኔታ በሚቀጥለው ፕሮግራማችን ነው የምንዳስሰው። ለአሁኑ ግን ምናልፈው Hãy subscribe cho kênh Ghiền Mì Gõ Để không bỏ lỡ những video hấp dẫn ሰው ከጎሳ የተስፋዬ ነጥላ ዜማዎች አንዱን ነበር የሰማ ነው። ታዋቂ ድምፃውያን ዘንድሮ በአሜሪካ አመታዊ የስፖርትና የባህል መድረኮች ከታዳሚዎቻቸው ጋር አልተገናኙም። ከአዘጋጆቹ አንዱ የሆነውን ቀደመ በዛብህን አግኝቻለሁ። ከቀደመ ጋር ወደምናደርገው ቆይታ ልውሰዳችሁ። ቀደመ በዚህ በዋሽንግተን ዲሲ አካባቢ ከተለያዩ የኪነጥበብ ዝግጅቶች ጋር በተያያዘ ታዋቂ ድምፃውያን የሚያሳያቸው ትርኢቶች ውስጥ ቀኝ እጅ ሆናችሁ ነው ዋናውን ስራ የምታካሄዱት። የምናነሳው በዚህ በዋሽንግተን ዲሲ እና አካባቢው በዚህ ሳምንት ታስበው የነበሩ እውቅ ድምፃውያን የሚሳተፉባቸው ዝግጅቶች መሰረዝን ምክንያት በማድረግ ነው። ይህን ቃለ ምልልስ እኔ እናንተ የምናደርገው ያንተን ድርሻ በማስተዋወቅ እንጀምር። ምንድን ነው አንተ በእነኚህ ዝግጅቶች ውስጥ ያለህ ድርሻ? ታንክሉ ላይን ድል ሰጠህን። የእኔ ድርሻ የዚህ ሾው ፕሮሞተር ነን እኔ ና የእኔ ቲም ኢንቨስትመንት እና የኛ ፓርትነር ደግሞ ራስ ፕሮሞሽን ይባላል። ዝግጅቶቹን የማቀናበርና የማሰናዳት ስራ ነው የምትሰሩት? ልክ ነው፣ እሱ ነው የምናደርገው። ያው እኛ ምንድን ነው የምናደርገው አርቲስቶችን እያመጣን ትላልቅ ኮንሰርቶችና ሸዎችን እናቀርባለን። እራሳችሁ ናችሁ ዝግጅቶቹንም የምትወስዱት ወይስ ሌሎች መዋለ ንዋይ በማፍሰስ በገንዘብ የንግዱን ስራ በመስራት ይኖሩና እናንተ ይሄኛውን የማቀላጠፉን ስራውን በመድረክ የሚታይበት ደረጃ ማድረሱን ትወስዳላችሁ ወይስ ሁለቱንም? ከሁለቱም ነው የምንሰራው። እኛ ን ሾው ላይ ለሾው ኢንቨስት የምናደርገው ኢንቨስትመንቱንም፣ ፕሮሞሽኑም ሁሉንም ነገር ፉል ሪስፖንሲቢሊቲ ወስደን ነው የምንሰራው። ስለዚህ አዘጋጆቹ ዋነኞቹን ሰዎች እያነጋገርክ ነው እያልከኝ ነው? ትክክል። ግሩም ቀደመ፣ እንግዲህ የስራችሁን ምንነት ለአድማጮች በአግባቡ ካስተዋወቅን፣ በተለይ ባለፈው ሀሙስ ሊታይ ታቅዶ የነበረው ምናልባትም ከዚህ ቀደም ታይቶ የማያውቅ ሁለት ተወዳጅ ድምፃውያን ቴዲ አፍሮና ጎሳዬ ተስፋዬ በአንድ መድረክ የሚያቀርቡት ስነ ስርዓት ወይም ዝግጅት ሊካሄድ አልቻለም። አስተዋውቃችሁ ነበር። ምንድን ነበር ምክንያቱ? እስኪ መሰረቱን አስይዘን፣ ይህንን ሾው በጣም ብዙ የደከምንበትና ረጅም ፕላኒንግ የተደረገበት ሾው ነበረ እና እኛ ይህንን ሾው ፕላን አድርገን ከአርቲስቶቹ ጋር ስምምነት ላይ ደርሰን የእነሱን ወርክ ፐርሚት ፕሮሰሱን ጀምረን የስራ ፈቃድ የስራ ፈቃዳቸውን አሜሪካ ነገር መጥተው የሚሰሩበትን የስራ ፈቃድ፣ እሱ የሚደረግበትን ፕሮሰስ እሱን ጀምረን ኮንሰርት የሚደረግበትን ቬኒዩ አዳራሽ አዳራሹን፣ ኤኮስቴጅ የሚባል በጣም ትልቅ እና በጣም የታወቀ ዘመናዊ አዳራሽ እና ናይት ክለብ፣ እንደዚህ አይነት ትላልቅ ኮንሰርቶች የምንሰራበትን ቤት፣ ስለዚህ ኮንሰርት ሰኪዩር ለማድረግ ስንሞክር ኤስፍኔ እንደያዘው ያንን ቬኒው ተነገረን በሰሜን አሜሪካ የሚገኘው የኢትዮጵያውያን የስፖርትና ባህል ፌዴሬሽን ሳምንቱን የተካሄዱትን ስነ ስርዓቶች የሚያዘጋጀው ክፍል ለራሱ እናንተ ያን እነኚህን ትርኢቶች የምታካሄዱትን ቦታ ቀድሞ ተከራይቷል፣ ተባላችሁ? አዎ፣ ቀድሞ ተከራይቷል። እና ከፌዴሬሽኑ ጋራ አብረን እንድንሰራ ስጅሽን መጣ። ፌዴሬሽኑ አብረን እንስራ ሚል ነገር ወደ እኛ ጋር መጡ እና ሌሎች ኦፕሽኖችን እያየን ነበረ። ብኮዝ ያ ሁሉ ጊዜ ስንሰራ እንደዚህ አይነቱን ስራ ያው ታችን በግላችን ሆነን መስራትን ነበር የለመድ ነው እና አብረን መስራት ሰውን አንድ ላይ ከመሰብሰቡ አኳያ ጥሩ ማይዲያ ሊሆን ይችላል የሚለውን ነገር ወሰድን። አብረን ብንሰራ ለሁሉም ጥሩ ነው ብለን አመንበት እና ከነሱ ጋር ያው በምን አይነት ሁኔታ አብረን ልንሰራ እንደምንችል ድርድር ጀመረ። መጨረሻ ስምምነት ላይ ደርሰን ከእነሱም ጋር ኮንትራክቱን ተፈራረምን። እና እኛም ፌዴሬሽኑም በአንድ ላይ በአዘጋጅነት ይሄንን ኮንሰርት ፕሮሞት ማድረግ ጀመርን። ይሄኛው ፕሮሞሽኑ እንዳለ ሆኖ እኛም በፊት የጀመርነውን ነገር የስራ ፈቃዱን ፕሮሰስ ካለን ከጠበቃ ጋራ ፕሮሰሱን መከታተል ጀምረን፣ ፕሮሰሱ ባልተለመደ አይነት ሁኔታ ልሽ ዘገየብን። ለምንድን ነው ብለን ስንጠይቅ ስቴት ዲፓርትመንት የቪዛ ችግር እንዳለ፣ የሲስተም ችግር እንዳለባቸው እና እሱ ላይ እየሰሩ እንደሆነ ቶሎ ሶልቭ እንደሚደረግ ከኛ እንዲያውም ፕራዮሪቲ እንደሚሰጠው ተነግሮ ነበረ በነገራችን ላይ ይሄ የወርክ ፐርሚት ቪዛ ፕሮሰስ ሲደረግ ለማፋጠን ተብሎ የሚከፈል ክፍያ አለ እና እሱ ክፍያ ከተከፈለ በሁለት ሳምንት ውስጥ መልስ ይሰጣሉ ማለት የወርክ የስራ ፈቃዱን እንደሚሰጡ ኢሚግሬሽን ጋራንቲ ያደርጋል እዚህ እና ያንን ክፍያ ከፍለን ለማፋጠን ሞከርን ይሄ እንግዲህ ሲሆን ፕሮሰሱን ከጀመርን አንድ ወር አልፎናል ሾው ደግሞ አንድ ወር ቀርቶታል ያንን ዋጋ ከፍለን እንግዲህ ሲስተሙ ሲሰራ ፈጣን ሰርቪስ እንዲሰጣቸው የከፈሉትን የስራ ፈቃዶች ቅድሚያ ይሰጣቸዋል የሚል ነበራል እና እሱን በመጠበቅ ላይ እንዳለን ሾውን ፕሮሞሽንንም አላቆንም እያደረግን እያስተዋወቅን እየገፋን እያለን ከዛ ያው ወደ መጨረሻው ሰዓት ላይ ስንደርስ ሁኔታው በጣም እያስፈራ መጣ። ዛሬ ነገ ዛሬ ነገ ይሰራል የሚል ነገሮች መጡ። መጨረሻ ላይ ያው የስራ ፈቃዱ መጣልን። የስራ ፈቃዱም ከመጣ በኋላ ደግሞ ኤምባሲ አርቲስቶቹም ሄደው ቪዛውን ለማግኘት ሞክረው ነበረ፣ ግን ኤምባሲው ደግሞ ቪዛ ኢሹ ማድረግ አልቻሉም። ምክንያቱም ያው በነበረው ችግር የተነሳ እዛም ብዙ ወረፋ እንደነበረ እና ያለ ቀጥሮ መግባት እንደማይችሉ ነበር አርቲስቶቹም ተነግሯቸው የተመለሱት። ያ ስለሆነ በታሰበው ሰዓት ላይ ለሐሙስ ሾው ይደርስልን አልቻለም። እስከ ሰኞ ድረስ ጠበቅን። ሰኞ ዕለት ቪዛውን ማግኘት እንደማይችሉ ካወቀ በኋላ በጣም ሰዓቱም ስላጠረ እና ከአሁን በኋላ ምንም አይነት ሴንስ ስለማይሰጥ ይህን ነገር ለህዝቡ ማሳወቅ አለብን። ምክንያቱም ለዚህ ሾው ብሎ ከተለያየ ከተማ በጣም ብዙ ሰው ስለመጣ መጣ ያው ሰውን ፕሮግራም እንዲያደርግ ና እንግዲህ መጨረሻ ሰዓት ላይ ተስፋ ስንቆርጥ እንደማና ቻንሳችን በጣም የጠበበ ና ጭራሽ እንደማይሆኑ ስናቅ አናውን ታደረግን ማለት ነው። አስተዋወቃቸው እንግዲህ በአጭሩ እንዳስረዳህን አንድም መጀመሪያ ለዚህ ጉዞ የሚያስፈልገውን ወትሮ እንደምታደርጉት ሁሉ በኢትዮጵያም ሆነ በሌላ ቦታ የሚገኝ አንድ የኪነጥበብ ባለሙያ ወደዚህ ሀገር ሲመጣ እንደ ማንኛውም ስራ ፈቃድ ስለሚጠየቅ ያን የስራ የመጽሐፍ ፍቃድ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢሚግሬሽን በአፋጣኝ እንዲገኝ የማድረጉን ጥረት ቀጥላችሁ፣ አሁን ግን የስራ ፈቃዱን ማጣት ሳይሆን ከዚሁ ጋር ተያይዞ ለጉዞ የሚያስፈልጋቸው ቪዛ ነው በወቅቱ ሊደርስ ያልቻለው። ትክክል፣ ትክክል ነው። እና አሁን ያው ቪዛው እንግዲህ አሁን በዚህ ሰሞን የስድሳል ሁሉ ነገር ያልቃል። ግን ያው ለእኛ አንፎርነት ለታሰበው ጊዜ አልደረሰልንም እንጂ በዓለም አቀፍ ሁሉ ኤምባሲዎች ላይ ነው ይሄ ነገር የሆነው እና ሌሎች ኢንተርናሽናል ሾዎችም አሉ። ካንስል የተደረጉ አርቲክሎች ነበሩ ሳነብ የነበረው። ልክ ነው። የኒውዮርክ ታይምስ ጋዜጣን ጨምሮ በርካቶች በዓለም አቀፍ ደረጃ እንዳልከው ከተለያዩ ሀገራት ወደ ዩናይት ስቴትስ የሚመጡ ተጓዦች የቪዛ መስተጓጎል እንደገጠማቸው ተገልጿል። ይህን ፕሮግራም የሚከታተሉ አድማጮች በተለይ ቴዲ አፍሮና ጎሳኤ ተስፋዬን ከዝግጅትን በኋላ እናመጣለን ብለን ቃል ገብተን ነበርና የቀሩበትን መሰረቱን አስይዘህናል። ቀደመ በተለይ ስራችሁን በተመለከተ የስራችሁንም ጠባይና ባህሪ ፈተናዎችም ካሉ እነሱን ጨምረን በራዲዮ መጽሄት ወግ ወግ በሌላ ፕሮግራም ከስራ ጓደኞች ጋር እንጋብዝሃለን። ለአሁኑ ግን ለሰጠህን መረጃ ለጊዜ አመሰግናለሁ። ጊዜ በጣም ጊዜ ስናልናይ ንድር ስለሰጠን እኛም ክፍሌን እንድናደረግ ክረምቱ ግም ሲል በሚል ይንደረደራል ንጉሴ አክሊሉ። በዛሬው የውርጥ ግጥም ዙሪያ የተሰናዳ ዝግጅቱ አመሰግናለሁ። አሉላ ሰኔ ግም ካለ ክረምት ወርተራውን ከጸደይ ከተቀበለ ውሎ አደረ። ከዛሬ ጋር ሶስት ቀን ተቆጠረ። ከነገ ጀምሮ ለዘጠና ሶስት ቀናት ይቆያል። መስከረም ሀያ አምስት ቀን ወርተራውን ለመጸው ይለቃል። ዛሬ ቅድም እንዳልኩት ላሉላ በዚህ መነሻነት ጉት ተብሎ ስለሚጠራው ድንክዬ አማርኛ ቅኔ እንጨዋወታለን። አዎ ደንበኛው ቅኔ እስኪጀመር ድረስ ያለው የቅኔ ጎዳና ጉት ቅኔ ይባላል። ይህም የጥንት መምህራን የሰጡት ስያሜ ነው። ለምሳሌ በቅኔ ይደነቃል ወኔ ያሸበርቃል ስልጣኔ እንዲህ በማለት የጀግኖች ታሪክ ሲነገርበት ኖሯል ማለት ነው። በደራሲ ተክለ ጻድቅ መኩሪያ የታሪክ መጽሐፍትም ይማሯል። እንደ አካልዬ ይዋጓል እንደ ገብርዬ የሚለውን እዚህ ላይ ያስታውሰዋል። መልካም ዜማ ጥሩ ሀሳብ አሰማ በሐዘኑ ስፍራ ደስታን አለማ በድምፅ በዘፈን ህዋሳትን መጠገን ከስሩ እንዲነቀል ጸጸትና ሐዘን ይህም አንዱ መንገድ ነው። እንግዲህ በጋዜጣ የእውቀት ለዛ መጣ እውቀቱ ሲገባ ድንቁርና ወጣ። ያነበበ እውቀትን ጠገበ፣ ድንቁርናን ክዶ ወደ እውቀት ተሳበ። የጥበብን ገጿን ለማየት ቀረበ ማለትም ይቻላል። ሌላ ልጨምር። በክረምት ግድግዳ በበጋ ተራዳ ሆኖ የሠራ ሰው ምንም አይጎዳ። አትምከር ይምከሩብህ፣ አትዋል ይዋሉብህ፣ ያወጣህ የለም ወይ ቅን ከሆነ ልብህ ይላሉ። ሌላው የበላዳኛ የወጋ መጋኛ አንድ ብይን አያስረግጥ አንድ ምስክር አያስደነግጥ የሚለውንም እዚህ ላይ ማንሳት ይቻላል። እንዲህ እንዲህ እያሉ እንግዲህ ምሁራኑ የጉት ቅኔን ያሳያሉ። ሌላ ልጨምር እንደገና ይህንን የጉት ቅኔ የዚህን ሁሉ ጎዳና የጀመረው ከዛሬ አንድ ሺ አምስት መቶ ዓመት በፊት ተነስቶ የነበረው ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። እሱም ሰማይ መልኩን ለወጠ፣ ፀሐይ መግቢያውን አወቀ ብሎ በጉት ቅኔ ተቀኝቷል። እንደገና ሌላ ልጨምርላችሁ። ሁሉም ያምረኛል በየምግባሩ እነ አለቃ እነ ደብተራ ቅኔ ሲመሩ ወታደሮችም ጥይት ሲዘሩ ገለው ማርከው ሸልለው አገር ሲያስከብሩ ገበሬዎችም ሰኔን ሲያዘምሩ የሐምሌን የነሐሴን እንቅልፍ ሲጻረሩ ሽምብራ እንዲያፈራ ከጫፍ እስከ ስሩ እንቅልፍ ያስጠላል ሌት ተቀን ሲሰሩ በአዳዲስ ቀለማት አዝሪቶች በአዳዲስ ቀለማት አዝሪቶቹ ሲያምሩ ስንፍና ነውና ለሰው ሁሉ ጸሩ። ከኖህ ጊዜ አንስቶ የመጣው ክረምት ሳያቋርጥ አለ ሲያድል በረከት፣ በሌማት ዳቦውን ወይኑን በማቶት እነሆ አቀረቡ ያለ አንዳች ንፍገት፣ የቅኔን ፍለጋ መከተል የሚሻ ይፈልስፍ ጉት ቅኔ ለዘዴው መነሻ፣ በማለት አሉላ የዛሬውን ዝግጅቴን አበቃለሁ። የዛሬ አስራ አምስት ቀን እንገናኝ። እንግዲህ ንጉሴ እናመሰግናለን። ጉት ቅኔ አድማጮቻችንም ከስሜቱም ከሀሳቡም በወጉ የተጋሩ ይመስለኛል። ግሩም ዝግጅት ነው እንዳልከው። በቀጠሯችን የዛሬ ሁለት ሳምንት እንገናኝ። መልካም ጊዜ እግዜር ይስጥልን። አመሰግናለሁ። Es ashibu no hagare artak bisham no dekora bet no zoter semesh kabe mal netelo menges ye we dagare me no etiopya gare me no emi yagare me lemu shemshine መጠሪያ ሻገሬ ተወዳጁ ድምፃዊ መሀሙድ አህሙድ አዲስ ነጠላ ዜማ ነው። በቀጣዩ የራዲዮ መጽሔት ታዲያ የ60 ዓመታት የሙዚቃ ሕይወት ጉዞ ከአንጋፋው ድምፃዊ መሀሙድ አህሙድ ጋር የምናወጋው ርዕስ ነው። ብዙዎች አድማጮቻችን አድናቆትና አክብሮታችሁን ያደረሳችሁለት እውቅ ተዋናይ፣ አዘጋጅና ጸሐፊ ተውኔት፣ ገጣሚ፣ ተርጓሚና መምህር ነው። በዕድሜ ልክ የጥበብ ሥራዎቹ ባበረከተው የላቀ አስተዋጽኦ በቅርቡ በሰሜን አሜሪካው የኢትዮጵያን ሽልማት ድርጅት ክብርና ውዳሴን ያገኘው አሁን የቀድሞ አዲስ አበባ ዩኒቨርሲቲው የረዥም ጊዜ መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ታዲያ፣ ከተስፋዬ ገሰሰ ጋር በተከታታይ ቀንጨብ እያደረግን የጀመርነው ዘለግ ያለ ወግ ዛሬ ይቋጫል። ቀደም ብለን እንዳነሳ ነው በራሳቸው መንገድ የታወቁ የኪነጥበብ ባለሙያዎችን አፍርተሃል። በራስህ ብቻ አልተገደብክም

ከሀምሳ ዓመት በላይ የኪነ ጥበብ እድሜ ያሳለፍክነ ምናልባት ያልተነገረ ብዙ ጊዜም ያልተሰማም ነገር እንሰማ ይሆናል ነው ለሚልም እስኪ ስለ ትውልድ ስለአስተዳደግህ አጫውተን። አይገርምህ እኔ ጓለ ማውታን ነኝ ማለት እናቴ ገና በወራት ውስጥ ዓመት ሳይሞላኝ የሞተች አባቴም ሁለት ዓመት ከሆነኝ በኋላ የሞተ ና ወላጅ አባትና እናቴን የማላውቅ ሰው ነኝ። ግን እንግዲህ ይሄ ነው የጥንት ትውልድ የሚባለው እኔን ያሳደጉኝ መጀመሪያ ላይ ገና ጨቅላ ሆኜ ርስቴ ላይ ያሉ ሽሞች እና ገባር ከጣሊያን በፊት ነው። ከዛ በኋላ ግን ጭሰኛ ሚባላል ግን አስተዳዳሪ አይነት ነገር ናቸው፣ እና እነሱ ናቸው መጀመሪያ ተቀበለው ያሳደጉኝ ማለት ወተት ግተው እና ደግሞ ሁለተኛ ስደርስ ወደ አምስት ዓመት እንደዚህ ስድስት ዓመት ሲሆንኝ አሁን መማር አለበት ብለው ቄስ ቀጥረውልኝ አስተምረውኝ እሱን አድርሰው ወደ አዲስ አበባ ወደ ስጋ ዘመዶቼ ወደ ታላቋ አክስቴ የእናቴ በጣም ታላቅ ነች። እሳቸው ጋር እንድሄድና ተፈሪ መኮንን ትምህርት ቤት አዳሪ እንድገባ ያደረጉኝ እና እዛም አዳሪ ትምህርት ቤት ገብቼ ዝም ብለው ብተው ኖሮ ዋጋ የለውም። እኚህ አክስቴ ደግሞ አዲስ አበባ ውስጥ ያሉት ተንከባትኮ፣ ስታመም፣ በአልባሳት በሌላው ነገር ሁሉ እንዳልቸገር፣ በረፍት ጊዜ መጥቼ እነሳቸው ጋ እንድኖር ፍቅር አሳይተውኝ፣ ከባላገር ጀመረ አዲስ አበባ ገብቼ ይህንን ፍቅር አግኝቻለሁ። እና በባህላችን ጉዲፈቻ የሚባል ነገር አለ። አንድ ልጅ ለሌላ ሰው የግዴታ መወለድ ቋንቋ ነው የሚባለው፣ አስተዳደግ ነው ዋና ቁም ነገር፣ እና ፍቅር መስጠት ነው። ይህንን አግኝቻለሁ። የተደላደለ ሕይወትና ሚዛናዊ የሆነ ጭንቅላት ልቦና አምሮ ያለኝ ምክንያቱ በዚህ ምክንያት ነው። ይህን ፍቅር ስለተገኝ ሊጠፋ አይችል ነበር። ባለወላጅ እናትና አባት አያት ያሞላቀቃል። ልጆች ሞተዋል በጨቅላነት እና አያትም ሊያሞላቀቅ ይችላል። ማሞላቀቅ ማለት አይደለም ግን የሚገባው ዲስፕሊን እንዲያገኝ ሥርዓት ይዞ እንዲያድግ ግን ፍቅር ደግሞ መስጠት። ይሄንን አውቀውት አይደለም። አሁን እኔ እንደ ፍሮይድ እንደ ሳይኮሎጂስት ሆኜ ነው የተማረኩት ነገር ነው የምተፋው። እነሱ ግን ይሄ ነገር ሳይኖራቸው በተፈጥሮ የነበራቸው እና ቅድም ያልኩት ይሄ ጉዲፈቻ የሚባለው ነገር አለ። የአማራ ልጅ ነው የገለኝ ልጅ ነው የምናምን ነው ብሎ በዘር በምን አይታይም። እና የአንዱ ጎሳ ሌላው እንደ ልቡ እየወሰደ ነው እንደ ልጁ አድርጎ የሚያሳድግ እና ይሄ እንግዲህ አሁን አዶፕሽን የሚባል ነገር ድርጅት ተደርጎ ቢዝነስ ሆኖ ከዛ የተመረጠ ህፃንን ተወሰደ የሚሰጥ ሌላ ስምም ተሰጥቶትም ብሎ ቋንቋው ከነሱ ተለያይቶ በኋላ እነሱ ደግሞ ትልቅ ከሆኑ በኋላ የታላባት የታ እንዳትና ብሎ እነሱን ፍለጋ ደግሞ የሚመለስበት አይነቱ ናት። ያለ የባህልና ወጉን መሰረቶች ያጣ ነው ያጣ ነገር ነው እንጂ ያ የነበረን ነገር ላይ መገንባት ብንማር ብናበረታታ ህብረተሰብቡ የአሁኑ አይነት ሰቆቃ ሊቢያ ውስጥ የደረሰው አይነት ነገር ደቡብ አፍሪካ ውስጥ ያለው አይነት ነገር ሁሉ እርግጥ የታሪክ ሂደት ስለሆነ ምናልባት ማቆሙ የሚቻል ነገር ታይሆን ይችላል። ግን ቢሆንም መቀነስ ያስችላል። በዛ ውስጥ ይቀጥል። ታዲያ ተስፋዬ ምን አይነት ወጣት ነበር? ማቅ በአይነት ሊና ወደኋላ ተመለሶ እንዲያስ እንግዲህ አሁን ይህን ሁሉ አመስግኜ ነኝህን ወላጆችንና ዘመዶችን ሌላውን ደግሞ ስራታቱን ደግሞ ትንሽ አንስቼ በጎውን ወገን እንትን ብያለሁ፣ እና ጃን ሆይ ናቸው። አሁን እንግዲህ እዮብ የሚባለውን ቲያትር ዩኒቨርሲቲ ኮሌጅ በምመረቅበት ጊዜ ስራውን ስሰራ የቲያትሩን መሪ ተዋና የሆ ሲጫወት አይተው በማግስቱ ጠርተው ቢሯቸው ምንድነው የምትማረው ብለውኝ፣ እኔ ህግ ልማር ነበረ ከነ ስብሐት ጋራ ነበር ወደ ውጭ የሚሄደው ለህግ ትምህርት ፈረንሳይ ሀገር ስኮለርሺፕ ነበር ነገር እሳቸው ያንን ቲያትር አይተው ተደስተው ያኔ እሳቸው ናቸው ሚኒስትር የትምህርት፣ እንዳልካቸው ምክትል ሚኒስትር ነበር። እና ምንድን ነው መሆን የምትፈልገው? ምንድነው? ወዴት ነው የምትሄደው? ትምህርቱን ጨርሰዋል፣ እንዲህ ብሎ አስተዋውቆኝ ነው ለእሳቸው። እና ምንድን ነው የምትማረው? ህግ ልማር መሄዴ ነው ስል እሱ ዞራሩና፣ ለመሆኑ ስንት ናቸው ህግ የሚመሩት ለህግ ትምህርት የሚሄዱታል? ከአስር በላይ ነን መሰለኝ አስራ ሁለት ሁን አስራ አንድ እንዲህ እሱ ለህጉ ብዙ ይበቃናል። ይሄ ልጅ የሰው ቲያትር ቢያጠነሳ አንተ ቲያትር ብታጠነሳ አሉ። እንግዲህ ንጉስ ናቸው። እኔ ደግሞ አስተዳደጌ ንጉስን ማክበር ነው እና እጅ ነሳ ለጥ ብዬና ተቀበልኩ። እውነታቸውን እንኳን አዩት። ምክንያቱም አይ ኢንጆይድ ፕሌን ኢዮብ አሁን ላየ ወደ እንግሊዝኛ ገባው አይደለም። ወደ እንግሊዝኛ ስገባ አማርኛውን አልቻው አይደለም ነገር ግን ጆብ የሚለው ቃል ኢዮብ በማለት ፋንታሱ ስለገባ መራኝና እዛ ገባሁ። ኦራይት ይሄ ምንም ነገር አይደለም። ኦራይት አልኩኝ እና ግን ቋንቋዬን አማርኛዬን ሳልተው ነው የተጫወትኩትም። በኢዮብን በአማርኛ ነው። በመጽሐፍ ቅዱስ የመጀመሪያ ነው እሱ። ከዛ በፊትም ገና በገበያ እንደዚህ አብሬ መኮንን ትምህርት የሰራሁት ነገር አለ ገና ወጣቶኝ እስካውቶኝ እንደ ቲያትር መድረክ ላይ እኔ እንቀለቀላለሁና ሰራ ነበር እና እቺ ነገር ናት እንግዲህ የጎተተችን እኮ ሰው አኮ ዘተምህረ አኮ ዘመምህረ እንደ ተማርከው ነው የምታስተምረው አይነት ነገር ነው። ስለዚህ ቀደም ሲል የነበረው ነገር ነው ወደ ኢዮብ የከተተኝ። ከኢዮብ ነው ደግሞ ጃንሆይ ጋር። ጃንሆይ ደግሞ ወደ ውጭ ሀገር ኖርትዌስተርን ዩኒቨርሲቲ እንድማር የላኩኝ እዛ банверс к генрал ያንን ደግሞ ኖር ስተርን መቀበሉ ሌሎች እኮ ይሄ ቤዝ ከሌለ አንቀበልም ነው ያለ። እንደው ነጥብህን ሳትረሳዝኛ ሳስፋይ ግዕዝ የት ነው የተማርከው? ሁለት ጊዜ ግዕዝ ጠቅስ ቀደም ሲል ንብለ አውነስታይ ንመውት ግ ሰማልክ የት ነው የተማርከው? የኔታ ናቸው ቅድም ያልኩ ትምህርትሀገር በነበርኩኝ ጊዜ አለመርሳትም። አረ እንትን ነው ቀጥረውልኝ ነው ለእኔ እኔ ጋ ሌሎች ልጆች መጥተው ይማሩም ነበር። እኔ ባለርስት ነኝ በነገሩ ላይ በሀረርጌ ላይ የመኳንንት ልጅ ነገር ነበርኩኝ። ሳውራሪ ቆለጭ ናቸው አያቴ። ተስፋዬ ገሰሰ ቆለጭ ነኝ። ሳውራሪ ቆለጭ የዚያ ነው ሞግዚት የነበሩ ናቸው። የጋራ ምድርታን እንደዚህ ሲሾሙ ገና ልጅ በነበረው ጊዜ እንደራሴያቸው እና ሞግዚታቸው የኔ አያት ነበሩ። ኖትላት ይሄ አቅርቦኝ አይደለም፣ ምክንያቱም እሳቸው በጣም ትልቅ ስለሆኑ ሳውራሪ ቆለጭ ያነ ልጅ ስለነበሩ ሲሞቱ እኔ በጣም ጥቂት ልዩ ትንሽ እንደ ወግ ስላነሳህ እዚህ ቁጭ ብዬ እንዳል አልፈብኛ ነው ሁኔታ ልክ ነህ ጥሩ አለበት የቲያትሩን ጉዳይ ባነሳህበት በመንፈስም በአቀራረብህም ነጻነት በጣም ጎልቶ ይታያል በጠባይህም ጭምር ቅድም ኦመር ሀያምን ስናነሳ የዋይንና ጠጁን መቀራረብ በኦመር ሀያም ስራዎች ውስጥ ዋይንን ስለ ህይወት ያለውን ነገር አንተ እንደገለጽከው ትፍስህት ያልከውን ደምቆ የምናየውን ያህል በተስፋ የገሰሰ ህይወትም የኪነ ጥበብ መድረክም ጠጅ በጣም ከሌሎች መጠጦች ሁሉ ደምቆ እናየዋለን። እስኪ ያጫውተን ከየት መጣ ይሄ ቀለል ያለው። አሁን ገና ህፃን ሆኜ ደደር ሆኜ ርስት ተጠባቂ ሲያሳድጉኝ ሁልጊዜ ጠላ ይጠመቃል፣ ጥጅ ይጣላል ቤታችን እና እኔ በህፃንነቴ በስምንት ዓመቴ ነው ወደ አዲስ አበባ የመጣሁት። ከዛ በፊት ምን ያደርጋሉ ጠላው በማብረጃ የሚባል ውስጥ ይቀመጣል። ኮምጠጥ እንዲልላቸው ይወዱ ነበር። አባባው ወንድማገኘው ይባላሉ እና የሳቸው ማብረጃ የምትባለዋ ፍላስክ ነች ላቦራቶሪ ውስጥ ሚስሊሽሽኮ አይነት እዛ ውስጥ ተለቅ ያለው ነው ማብረጃው ታዲያ ከዛ ወደ ብርጭቆ ይቀዳና ነው ሚሰጥ እና እሱን ሲጠጡ ውስን እንጆይ ሲያደርጉት ሳይ ለእኔን ደግሞ ቴን ይነክሉና ያቀምሱኛ እና እስከፈለኩ ያህል ድረስ ጠጣለ ቀም እጅም እንደዚሁ ቀምስ ነበር እና ከዛ ይሄ ጠጪ ሆንኩ ማለት አይደለም። ነገር ግን ከአዲስ አበባ ሲመጣ ቢራ ምናምን ሲመጣ መራራ ነገር ነው እሱ ነገር አልነበረም። ግን እሱንም ቢሆን ከጠላው ጋራ እንትን ብለዋል። የቀማመስኩኝ ኡዞ የሚባለው የግሪኮቹን መጠጥ ኮኛኩንም እንደዚህ ትንሽ ትንሽ እያልን የጠጣን እንትን ብለናል። ለምደውና ላዋህደው ከራሴ ጋር እና አጠጣጠመቀል አለበት አንድ ሰው እንዳልኩ እንግዲህ ትምህርት ሀ ሁ ሂ ብሎ በፊደል እንደሚጀመር እንደዚሁ በጠብታ ነው። በጠዋት ነበር ለመድ እና ዝም ብሎ መጀመሪያ አንዳንዶቹ ምንም ነገር ሳይቀምሱ ይቀሩና ትልቅ ከሆኑ በኋላ ሰውነታቸው ምንም በማያቅበት ጊዜ ወይ ግማሽ ብርጭቆ፣ አንድ ብርጭቆ ይጠጣሉ። ያደርጋቸዋል፣ ያስታውቃቸዋል። ምን ይላሉ? ከዛ ጠላት የሆኑና ቁጭ ይላሉ። ዘኒሽ እንዴት ያለ ትልቅ ወዳጅ ነው ያሉት። ይሄ በእውነቱ ለወጣቶች ትምህርት ይሆናል። ሻሉ አንጨምረው ግን ማወቅ መጠጣቱን ሳይሆንም አጠጣጡን ማወቃል። እውነት ነው መስሎኝ የገለጽኩትን ነገር ልክ ከሆንኩ አረጋግጥልኝ። ምናልባት ከሌሎች በብዙ ነገሮች ከሚታሰሩ ከሚሸበቡ ጥሩም መጥፎም የተፈለገው ነገር ሊወሰድ ይችላል። ራስህን ነጻ አድርገህ የኖርክ ትመስላለህ። እንደምታምነው የኖርክ ይመስልሃል። እንዲ ነጻነት እኮ የሰውን ጣት እስካረገጥክ ድረስ ነው። የእኔንም ነጻነት ገደቡን እስኪያልፍ ድረስ እስካላለፈ ድረስ ነው መስጠት ያለ እስከነ ገደቡ። እንደው ለራስ ግን ነጻነት ሰተህ የኖርክ ይመስልሃል፣ እንደምታምነው የኖርክ ይመስልሃል። አሁ እንዴ እኔ በማርክሲዝም ሌኒዝም በመጣ ጊዜ ጎ ትንሽ ጊዜ ለኮፍ አድርጊያለሁ ምን ነው ከማናነሽ ብዬ ኮንትራዲክሽን ብለ ኮንትራዲክሽን የሚለው ነገር ሁሉና ይሄ ሄግል እንትን ያለውን ፍልስፍና ገብቼበታለሁ፣ ውስጡ ነው እዚያም። ዑመር ኸያም ውስጥ አንድ ግጥም እኮ አለ እንትን የሚለው ማርክሲዝም ሌኒኒዝም ሁሉ እንትን ብዬ ግን እንደ ጠጅ የመሰጠኝ የለም የምትል ግጥም አለች። እና ያንንም ነጻነቴን ፈትሼ ነው እንደ ጴንቶቹ ቢሆን ቢሆኑ ቅርታ፣ የፕሮቴስታንት እምነት ተከታዮች ፍልስፍና እስቲ ምንድንነው ብዬ ገብቼ ተነጋግረን። የሆቫ የሚባሉን ሰዎች ቤቴ ድረስ ሁሉ እየመጡ ሊሰብኩኝ ምንድነው፣ የሆቫ ብዬ ትንሽ ሄጀም አቴንድ አድርጌ ተመልክቼ ከዛ የኔን ሃይማኖት የሚበልጥብኝ ይሄው ነው አበው። እና በባንድ ማገኘው እነ ኔታ የወረስኩት ነፃነትህንም ስራዎችህንም ህይወትህንም ለመመልከት ጀመርን እንጂ አልቋጨንም። ሰዓቱ ተገባዶብልና በቃ ነው። የኖርዝ ዌስተርን ዩኒቨርሲቲ ትምህርትህን፣ የመጀመሪያውን የመድረክ ስራህን፣ ሌሎችንም እንመለከታለን። አዲሱ ለዛሬው እናመስግነው። በጣም እናመሰግናለን። ኑርልን። እንደናንተ አይነት ምስክር በሁሉ በተለይ ደግሞ በኪነ ጥበቡ እንደ እናንተ አይነት ምስክር በጣም ያስፈላጊ ነው እና ሌላ ጊዜ የቀረውን ህይወትህን በተመለከተ ከአድማጭ ጋር እንድታጋራ እናደረጋለን። ለአሁኑ እዚህ ስቱዲዮ ድረስ ስለመጣህልን አቶ ተስፋዬ ገሰሰ ጋሽ ተስፋዬ ሁሉ ነው የምንጠራ፣ እግዚአብሔር ይስጥልን። አመሰግናለሁ ዕድሉን ስለተሰጣችሁኝ። እና መልካም ጥሩ ጉሁራ ናችሁ። እግዜር ይስጠላል። ከመጀመር ያለፈ አይደለም ሰዓቱ ገደበን እንጂ። በሁሉም በሰራህባቸው የጥበብ ዘርፎች ብዙ ጥያቄዎች አድማጭ እንድናነሳ የሚጠብቅ ይመስለኛል። እግዜር ይስጠላል። አድማጮች ቀደም ብለን እንደጠቆም ነው በዋሽንግተን ዲሲው ሰላሳ ሁለተኛው በሰሜን አሜሪካ ኢትዮጵያውያን ስፖርት እና ባህል ፌዴሬሽን አመታዊ ክንውንም ሆነ አምስተኛ ዓመት ስነ ስርዓቱን በዴንቨር ኮሎራዶ በተመሳሳይ ጊዜ ባካሄደው የአዲሱ የመላው ኢትዮጵያውያን ስፖርት ማኅበር ክንዋኔዎች ዙሪያ ከመሪዎቻቸው ጋር እንደተገኙ፣ አንዳንዶቹን ማግኘት አልቻልንም ና በመጪው ፕሮግራማችን እናወያያለን። አሁን ወደ ጎሳኤ አለቃይ

Si am si nature, una

ባቀረብንላችሁም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው። ታዲያ አሁንም ላስታውስ በትላንትና ዕለት በተጠናቀቀው የኢትዮጵያውያን የስፖርትና የባህል ፌዴሬሽን እንቅስቃሴዎች ዙሪያም በቦታው ተገኝታችሁ የታዘባችሁትን ለፕሮግራማችን ለራዲዮ መጽሔት ብላችሁ መላክ አትዘንጉ። ለሁሉም እንድትሳተፉ እንጋብዛለን። አሁን ታዲያ አሁን የቀረን የመሰናበቻው ዜማ ነው። በዚሁ በጀመርነው ስልት እስከ ማጠቃለያ ዜናው እናዳርሳችሁ። አንቺ ልጅ ማዳ ማለዳ ደግዳንዝዳንጆዳንዳራ በማለዳን በይልኝ በማለዳን በፍቅር ስጎዳ

मेरा शहर सुसोनेश लैनोचे अलचेले आगत शहर मेरा शहर सुसोनेश लैनोचे अलचेले आगत शहर አሁን የዜና ማጠቃለያ ይነበባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከቅርብ ጊዜያት ወዲህ ከኢራን ጋር የኒክሌር ፕሮግራም ስምምነት ላይ ለመድረስ በቪየና ሲደረግ የቆየው ጥረት ሐቀኛ መሻሻል ታይቶበታል፣ ይሁንና ተደራዳሪዎቹ በብዙ ወሳኝ ነጥቦች ላይ መድረስ ያለባቸው ደረጃ ላይ ገና አልደረሱም ብለዋል። ዩናይትድ ስቴትስ ከኢራን ጋር ጥሩ ውል ብቻ ነው ለማድረግ የምትፈልገው፣ ካልሆነ ግን ቢቀር ይሻላል ሲሉም አክለውበታል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ተደራዳሪዎቹ ወገኖች ይህን ያክል ወደ ስምነት ተቃርበው አያውቁም ካሉ በኋላ ጆን ኬሪ እንደተስማሙ አምነዋል። ይሁንና ገና ብዙ ያልተፈቱ ነገሮች አሉ ብለዋል። የስድስቱ ተደራዳሪ ሀገሮች የውጭ ጉዳይ ሚኒስትሮች ለውጭ ማክስ ለመጪው ማክሰኞ ካስቀመጡት ቀነ ገደብ በፊት ከኢራን ጋር ሊደረግ ስለሚችል ስምነት የመጨረሻ ግፊት ለማድረግ ወደ ቪየና እየተመለሱ ነው። በዩናይትድ ስቴትስ የሚመራው ጥምረት ትላንትናና ዛሬ በምስራቅ ሶሪያ ባካሄደው የአየር ጥቃት በትንሹ 23 እስላማዊ አማጽያን ተገድለዋል። በርካታ እንደ ቆሰሉ ታውቋል። ጥምረቱ ዛሬ ባወጣው መግለጫ ጥምረቱ መግለጫ ይቅርታ አድማቾች ጥምረቱ ዛሬ ባወጣው መግለጫ ጥምረቱ መግለጫ አየር ድብደባው ኢላማ ያደረገው በኮራና አካባቢ እስላማዊ መንግስት ነኝ የሚለው ቡድን መጓጓዣ መስመር አድርጎ በሚጠቀምባቸው ቦታዎች እንደሆነ ታውቋል። በሌላ ዜና ደግሞ የቱርክ ወታደራዊ ኃይል በሶሪያ ድንበር ካሉት ወታደራዊ አዛዦች ጋር ስለ ወታደራዊ ጣልቃ ገብነት እየተናገረ እንደሆነ ሁሬት የተባለው ጋዜጣ ጠቅሷል። የመን ውስጥ በሳውዲ አረቢያ የሚመራው የአየር ድብደባ ዛሬ በአደን ከተማ ሲቪሎችን ገድሏል የተባበሩት መንግስታት ድርጅት ልዑክ ከሑቲ አማጽያን ጋር ስለሚደረገው የተኩስ ማቆም እቅድ ለመነጋገር የመን በገቡበት ወቅት ነው ሲቪሎቹ የተገደሉት። የተገደሉት ሰዎች ቁጥር በተጨባጭ አልታወቀም። የሚዲያ ምንጮች ከስምንት እስከ ሰላሳ ሰዎች እንደተገደሉ ዘግበዋል። የተኩስ ማቆም ስምነት ላይ እንደደረሱ አለም አቀፍ ጥረት እየተደረገ ቢሆንም በመንግስት ደጋፊዎችና በሑቲ አማጽያን መካከል የሚካሄደው ግጭት ሳውዲ አረቢያ በሑቲ አማጽያን ላይ ለሶስት ወራት ያህል ስታካሄድ የቆየችው የአየር ድብደባ ሲታከልበት የሚያልቁት ሰዎች ቁጥር እየጨመረ እንዲሄድ አድርጓል። የተባበሩት መንግስታት ድርጅት ልዑክ ዑል ሼክ አሕመድ ሰንዓ እንደገቡ እንደምታውቁት በየመን ህዝብ ላይ ሰብአዊ መቅሰፍት ያወረደው ቀውስ በሰላሙ መንገድ እንዲፈታ ለማድረግ ጥረታችንን እያቀላጠፍን ነው ብለዋል። የማጠቃለያው ዜና እዚህ ላይ አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ አራት ሰዓት በ1922 እና 25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራማችን ከምሽት ሶስት ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ቴሌላይን ባክ ጋር ለዛሬ የራዲዮ መጽሄት አዘጋጅና አቅራቢ ያሉ አከበደ በዙ የተሰናበትኩ አዲሱ አበበ። ከረፍት መልስ በሚቀጥለው ፕሮግራማችን ታገኙታላችሁ። አድማጮች ሰላም፣ ደህና